በ ሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት አምስት ሁለት ሺ አስራ ሶስት አመተ ምህረት ዝግጅታችን ጀመረ። የአማሮ ልዩ ወረዳ አርሶ አደሮች በኦሮሚያ ክልል ምዕራብ ጉጂ ዞን መሽገዋል ባሏቸው የኦነግ ሸኔ ታጣቂዎች ከሶስት ዓመት በፊት ከተፈናቀሉ ወዲህ ወደ ቀያቸው ባለመመለሳቸው ለከፍተኛ ችግር መጋለጣቸውን ተናገሩ። ሴቶች ባለሁበት ቦታ ጫካ እየወለዱ ልጆች ሁሉ በሽተኛ የሆነ እንደዚህ ችግር ነው። በራ ውጭ ሸለቆ ውጭ ያሉት አሉ፣ ተራራ ውጭ ያሉት አሉ፣ ያሉትም ያሉት አሉ፣ ጫካ ውጭ ያሉት አሉ። የጫካ ውጭ ሴቶች የወለዱ እንደዛ በጣም ችግር ላይ ብቻ ነው። አቶ ሰብስቤ ቸርነት የተባሉ አርሶ አደር ናቸው። የደቡብ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን አርሶ አደሮቹን ወደ ቀያቸው ለምን መመለስ እንዳልቻሉ ያስረዳሉ። ከዚህ ቀደም ከነበረበት ሁኔታ ያው እንደሚታወቀው ለሶስት ተከታታይ አመት መንገድ ተዘግቷል። ምንም አይነት የትራፊክ እንቅስቃሴ በአካባቢው የለም። ቅድም እንደገለጽኩት ወደ ስፍራውም ወርዶ አካባቢውን ለማልማትም ሆነ ለመንካት ምንም አይነት እንቅስቃሴ አይደረግም ነበረ ያው። ሙሉ ዘገባውን በአብይ ርዕስ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ይቻላል። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ ጤና ይስጥልኝ እንደምን አመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጅ ይታዬ ነኝ የኤርትራ ፕሬዚደንት ኢሳያስ አፈወርቂ የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ወደ ሀገራቸው ተመልሰዋል ፕሬዚደንቱ በጉብኝታቸው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በሀገሮቻቸው የሁለትዮሽ እንዲሁም በቀጠናዊ ጉዳዮች ዙሪያ መመካከራቸውንና የተጀመሩ ግንኙነቶችን ለማሳደግ መስማማታቸውን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው አመልክተዋል። ፕሬዝደንት ኢሳያስና አብረዋቸው የተጓዙት ከፍተኛ የመንግስታቸው ባለስልጣናት በኢትዮጵያ ቆይታቸው በተለያዩ ክልሎች የሚገኙ የልማት ቦታዎችን ተዘዋውረው ጎብኝተዋል። ከአስመራ ብርሃነ በረሀ ተከታዩን ዘገባ አስተላልፏል። ፕሬዚደንት ኢሳያስ በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በሀገራቱ የሁለትዮሽና በቀጠናው ጉዳዮች ላይ ውይይት በማድረግ ትብብራቸውን ለማሳደግ መስማማታቸውን የኤርትራ የማስታወቂያ ሚኒስቴር አቶ የማነ በትዊተር ገጻቸው አስፍረዋል። ፕሬዚደንት ኢሳያስ አፈወርቂ በቆይታቸውም የጅማ ዩኒቨርሲቲ በኦሞ ወንዝ የሚገኘውን የኮይሻ ኤሌክትሪክ ኃይል ማመንጫና የታላቁ ሕዳሴ ግድብን እንዲሁም ኦሮሚያ የሚገኘውን ዘመናዊ የቡና እርሻንም መጎብኘታቸው ተገልጿዋል። ከዚህ በተጨማሪ በደቡብ ክልል በኮይታ ወረዳ የሚገኘውና በእንስሳ ሀብትና እጽዋት የሚታወቀውን የጸበራ ጩርጩራ ብሔራዊ ፓርክን ጎብኝተዋል። ፓርኩ ከግልገል ጊቤ አራት ከ50 ኪሎ ሜትር ርቆ የሚገኝ ሲሆን የአካባቢው የገጠር ነው ነዋሪዎች በመንገድ ዳር በመውጣት ለፕሬዝደንቱ ደማቅ አቀባበል እንዳደረጉላቸውና ገጸ በረከት እንዳበረከቱላቸውም ታውቋል። ፕሬዚደንት ኢሳያስ አፈወርቂ ትናንት በአዲስ አበባና በቢሾፍቱ የሚገኙ የተለያዩ የልማት ድርጅቶችና ተቋማትን መጎብኘታቸው ተገልጸዋል። በጉብኝታቸውም በአዲስ አበባ የሚገኘውን የአበባ ማፊያና የጌጥ አትክልት ድርጅት እንዲሁም ከከተማው አራት ነጥብ አምስት ኪሎ ሜትር ርቀት ላይ የሚገኘውን የእንጦጦ ፓርክንና በውስጡ የሚገኙ ቤተመዘክር፣ አርት ጋለሪ፣ የስፖርት መዝናኛ መሰረተ ልማትንም ተዘዋውረው መጎብኘታቸውን ተገልጸዋል። ከዚህ በተጨማሪ ፕሬዝደንት ኢሳያስና ና አብሯቸው የተጓዘው ከፍተኛ የመንግስት ቡድን በኦሮሚያ ክልል በምትገኘው የቢሾፍቱ ከተማ ተጉዘው የኢፌዴሪ የአየር ኃይልና የተለያዩ ክፍሎቹን የትንንሽና ትላልቅ የጭነት መኪና መገጣጠሚያ፣ የአውቶቡስ የልማት ማሽነሪዎችና የታንኮችና ወታደራዊ መኪናዎችን መገጣጠሚያዎችን እንዲሁም የብስክሌትና ሌሎች ተሽከርካሪዎች መገጣጠሚያዎችን መጎብኘታቸውም ታውቀዋል። ፕሬዝደንት ኢሳያስ አፈወርቂ በኢትዮጵያ ያደረጉት የስራ ጉብኘት የኤርትራና የኢትዮጵያ ግንኙነት እያደገ እንደመጣ የሚያሳይ እንደሆነም ተገልጿዋል። ሁለቱ መሪዎች ስላደረጉት ምክክር የተሰጠ ዝርዝር መረጃ የለም። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ተወስኖ የቢሾፍቱ ከተማ ፖሊስ መምሪያ ተግባራዊ ያላደረገውን የአቶ ልደቱ አያሌውን የዋስትና መብት የኦሮሚያ ፖሊስ ኮሚሽን በማስፈጸም አቶ ልደቱን እንዲፈታ የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ዛሬ ትእዛዝ ሰጠ። ፍርድ ቤቱ ዛሬ አቶ ልደቱ አያሌው የተከሰሱበትን ህገወጥ የጦር መሳሪያ የመያዝ ክስ በተመለከተ የምስክር ቃል አድምጧል። ሙክታር ጀማል ዝርዝሩን ይዟል። በሁለት መዝገብ ሁለት ፍርድ ቤቶች አዳማ ላይ ችሎት እየቀረቡ ያሉት አቶ ልደቱ አያሌው በዛሬው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት መዝገቡ የተቀጠረው በተከሰሱበት የህገወጥ መሳሪያ መታጠቅ የሦስት ምስክሮችን እማኞች ሰምቷል። ምስክሮቹም የጦር መሳሪያው ከአቶ ልደቱ አያሌው ቤት በኤግዚቢትነት በፖሊስ ሲወሰድ መመልከታቸውን ለፍርድ ቤት አስረድተዋል። የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት አቶ ልደቱ አያሌው በመቶ ሺህ ብር ዋስትና ተፈተው ጉዳያቸውን ውጪ ሆነው እንዲከታተሉ ወስኖ የነበረውን ውሳኔ በተመለከተ የብሾፍቱ ከተማ ፖሊስ መምሪያ አዛዥ ቀርበው ለምን እንዳልተፈጸመ ማብራሪያ እንዲሰጡ በተደጋጋሚ ትእዛዝ ቢሰጥም አዛጁ በስራ ላይ የሉም በመባሉ የብሾፍቱ ፖሊስ መምሪያ ምክትል አዛዥ እና የወንጀል ምርመራ ኃላፊ ለጥቅምት 9/2013 ቀርበው የአቶ ልደቱ አያሌውን ዋስትና መብት ያልጠበቁበትን ምክንያት እንዲያስረዱ ትእዛዝ አስተላልፏል። የኦሮሚያ ፖሊስ ኮሚሽን የብሾፍቱ ከተማ ፖሊስ መምሪያ ያልፈጸመውን የአቶ ልደቱ አያሌውን በዋስ የመፈታት መብት በቀጥታ ፈጽሞ አቶ ልደቱን ከእስር እንዲፈታ ትዕዛዝ በማስተላለፍ መዝገቡን ለጥቅምት 9/2013 ቀጥሯል። በሌላ በኩል በኦሮሚያ ጠቅላይ ፍርድ ቤት በምስራቅ ኦሮሚያ ቅርንጫፍ አዳማ ምድብ ችሎት የሽግግር መንግስት ሰነድ ማዘጋጀትና ለውጡ ከድጡ ወደ ማጡ በሚል መጽሐፋቸው በተከሰሱበት መዝገብ ክሱም በንባብ ለማስደመጥ በኦሮሚያ ጠቅላይ ፍርድ ቤት የምስራቅ ኦሮሚያ ቅርንጫፍ አዳማ ምድብ ችሎት ለነገ ጥቅምት 6 2013 ቀጠሮ መያዙ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 5 2013 ዓ.ም ምሽት ፕሮግራም ነው። በዳውሮ ዞን የሚገኘው የንጉስ ሀላላ የድንጋይ ካብ በዩኒስኮ በዓለም ቅርስነት እንዲመዘገብ ጥያቄ ቀረበ። ይህ የድንጋይ ካብ እጅግ በጣም ታሪካዊ የድንጋይ ካብ ሲሆን አንደኛ ጥንታዊ ደረቅ ድንጋይ ካብ የግንባታ ስርዓትን ተከትሎ እየገነቡት ነው። ሁለተኛ ለመከላከያ የተገነባ የድንጋይ ካብ ነው። አቶ ወንድሙ ለማ የዞኑ ባህል ቱሪዝምና ስፖርት መምሪያ የሙዚየም ዳይሬክተር ናቸው። በሁለተኛው አጋማሽ የባህልና ማህበረሰብ መሰናዶ ሙሉውን እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአትቪኦ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይተ ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በደቡብ ክልል የአማሮ ልዩ ወረዳ አርሶ አደሮች በኦሮሚያ ክልል ምዕራብ ጉጂ ዞን መሽገዋል ያሏቸው የኦነግ ሸኔ ታጣቂዎች በተደጋጋሚ አደረሱብን ባሉት ጥቃት ከሶስት ዓመታት በፊት ከቀያቸው እና ቤታቸው ከተፈናቀሉ ከ29 ሺ ዜጎች ውስጥ 11 ሺዎቹ ወደ ቀያቸው ባለመመለሳቸው ለከፍተኛ ችግር መጋለጣቸውን ተናገሩ። የደቡብ ክልል መንግስት ወደ ቀያቸው ያልተመለሱ ዜጎችን ለመመለስ በአስር ሚሊዮን ብር ስምንት መቶ ቤቶችን መገንባት መጀመሩን አስታውቋል። የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን በአጭር ጊዜ መልሶ ማቋቋም ያልተቻለው መንገድ ስለተዘጋና በታጣቂ ቡድኖቹ ተደጋጋሚ ጥቃት ስለሚፈጸም ነው ብለዋል። የሃዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። የዘጠኝ ልጆች አባት መሆናቸውን የሚናገሩት በደቡብ ክልል የአማራ ወረዳ የዶርባደ ቀበሌ ነዋሪ የሆኑት አቶ ጴጥሮስ በንጆ እንዳሉት ከቤታቸው ከተፈናቀሉ ሶስት ዓመት አልፏቸዋል። ቤታቸው ተቃጥሎ ማሳቸው በእሳት ጋይቶ ባዶ እጃቸውን ከቀያቸው መሰደዳቸውን የተናገሩት አቶ ጴጥሮስ ቤተሰቦቻቸውን ያስተዳድሩበት የነበረው እርሻቸው ከአመት አመት ጦሙን ስለሚያድር መራባቸውን ገልጠዋል ሶስት አመት ሰዎች ሜዳ ላይ እያደሩ

ምንም አንድ ነገር ለእኛ ተሰራ ነገር የለም። ወራትን ቆጥሮ ከሚሰጠው ትንሽ የእርዳታ ይልና ተለክተው ከሚሰጠው ዘይት ውጭ የተደረገልን ነገር የለን ብሏል፣ አቶ ጴጥሮስ። ሶስት ወር አራት ወር አምስት ወር አሳልፎ ያው እርዳታ ምናምን ያመጣሉ። በኋላ አንድ አራት ወር ወይ ሶስት ወር ወይ ሁለት ወር አሳልፎ እንደገና ቆይቶ ቆይቶ ይሰጣሉ ከዚህ የተነሳ በምዕራብ ጉጂ ዞን ገላና ወረዳ መሽጓል የተባሉ የኦነግ ሸኔ ታጣቂዎች በተደጋጋሚ አደረሰብን ባሉት ጥቃት ከሶስት ዓመታት በፊት ከቀያቸውና ቤታቸው ከተፈናቀሉ ወዲህ ከፍተኛ ስጋት ስላደረባቸውና በሚመለከተው የመንግስት አካል ይሄ ነው የሚባል የእገዛ ባለመደረጉ ለከፍተኛ ችግር መዳረጋቸውን ሌላው አርሶ አድሮ አተሰብስበቸርነት ተናግሯል። ሴቶች አካ የወለዱ ልጆች ሁሉ በሽተኛ የሆነ ሸለቆ ውስጥ ያሉትም አሉ፣ ተራራ ውስጥ ያሉትም አሉ ያሉትም አሉ ዳካ ውስጥ ያሉትም አሉ። እንደዛ በጣም ችግር ላይ ብቻ ነው ያለ። ከተፈናቀሉ ከሀያ ዘጠኝ ሺህ ዜጎች ውስጥ አብዛኛዎቹ አርሶ አደሮች ወደ ቀያቸው ቢመለሱም ከአስራ አንድ ሺህ በላይ ዜጎች ግን አሁንም ውጭ መሆናቸውን አስረድተዋል። በቤተ ክርስቲያንና በሌሎች ማህበራዊ ተቋማትም ተጠልሎ የነበሩ ዜጎችም ውጡ ተብለው እንደ ነገሩ በተዘጋጀ እሳቸው ዳስ ብለው በሚገልጡት ታዛ ስር እየኖሩ መሆናቸውም ተናግሯል። የነበረን አትክልቶች ሁሉ ማንጎ፣ ቡና፣ ፌድ፣ ቸንኮራ ሙ የተለያዩ አትክልቶች ሁሉ አይነት አቶቶ መርሰን የነበረ ሁሉ አስወድሞ ከበትም እየዘረሩ እንደዛ እያቸገረ እያለ መከላከያ ገኛ በዚህ አቶ ሰብስቤ በመፈናቀላችን ላለፉት ሶስት አመታት ተቸገሩን ከሚሉ ዜጎች ውስጥ አንዱ ሲሆኑ መንግስት ከዛሬ ነገ ቤታችን ይመልሰናል ብለን ብናስብም የደረሰልን አካል የለንም ብሏል። የደቡብ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ወይዘሮ ሰናይ ሰለሞን ወደ ቀያቸው ያልተመለሱ ዜጎችን ለመመለስ የክልሉ መንግስት ከወረዳው መንግስት ጋር በመተባበር ከስምንት መቶ በላይ ቤቶችን መገንባት መጀመሩን አስታውቀዋል። ደቡብ ክልል አማሮ ወረዳና በጉጂዞን ለምሳሌ ወረዳ አጎራባች በሆኑ ወረዳዎች መካከል ባሉ ግጭቶች የተፈናቀሉ ህዝቦች አሉ። እነኛን ሰዎች መልሶ ለማቋቋም የክልሉ መንግስት ወደ አስር ሚሊዮን ብር የሚጠጋ ገንዘብ ድጋፍ አድርጓል። ወረዳው መንግስት ደግሞ የተለያዩ የፋብሪካ ቁሳቁሶችን ለቤት ግንባታ የሚሆኑ እንደ ምስማር፣ ቆርቆሮ ያሉትን ያቀርባል፣ እንጨት ያቀርባል። እና እንደዚህ በመተጋገዝ ነው መልሶ የማቋቋሙን ስራ እየተሰራ ያለው ከቀያቸው ተፈናቅለው የተቸገሩ ያሉትንም ዜጎች በጊዜ ወደ ቀያቸው መመለስ ያልተቻለበትን ምክንያት ተናግሯል። ያው እንደሚታወቀው ለሶስት ተከታታይ አመት መንገድ ተዘግቷል። ምንም አይነት የትራፊክ እንቅስቃሴ በአካባቢው የለም። ወደ ስፍራውም ወርዶ አካባቢው ለማልማትም ሆነ ለመንካት ምንም አይነት እንቅስቃሴ አይደረግም ነበረ ያው አካባቢው የጸረ ሰላም ኃይል የሰፈነበት ከመሆኑ ጋር ተያይዞ አሁን ባለው ሁኔታ ግን የአንጻራዊ የሆነ ሰላም መጥቷል፣ መረጋጋት ተፈጥሯል፣ እንቅስቃሴዎች ተጀምሯል። የትራፊክ እንቅስቃሴ መኪኖች፣ የትራንስፖርትም፣ ሌሎች የመንግስት መኪናዎች እንቅስቃሴ ተጀምሯል። ተጀመረበት ምክንያት የጸጥታ ኃይሉ በሁለቱም ሳይት ሆኖ የአካባቢውን ማህበረሰብ በማወያየት የአካባቢውን መንግስት አካላትን በማነጋገር ህዝቡን በማቀራረብ የሀገር ሽማግሌዎችን የሃይማኖት አባቶችን በመጠቀም የማህበረሰቡን እሴት መሰረት ያደረገ የእርቅና የሰላም የማውረድ ስራዎች ይሰሩ ቆይተዋል ለረዥም ጊዜ። ከዛም ባለ አሁን የክልሉ መንግስት ብቻ ሳይሆን የፌዴራል መንግስትም የራሱን የጸጥታ አካላት እዛ አካባቢ ላይ በቋሚነት አስፍሮ አካባቢው ላይ ያለውን የጸረ ሰላም ኃይሉን የማጥዳት ስራ አጠናክሮ እየሰራ የቆየበት ሁኔታ ነው ያለው። አሁን ባለው ሁኔታ ቀደም ከነበረው እጅግ በጣም መሻሻል አለ። ይህንንም ደግሞ ህብረተሰቡም ይገልጻል። አሁንም ተጨማሪ ስራ ይፈልጋል ከጸጥታ አካል በተለይ ከወረዳ መንግስትም ከክልሉም መንግስት እንደገና ከፌዴራልም መንግስት ጠንካራ የሆነ ድጋፍ ይፈልጋል አካባቢው። ወይዘሮ ሰናይት በአጭር ጊዜ ውስጥ አሁን ይሰራሉ የተባሉ ቤቶች እንደገና ስላለመቃጠላቸው የተጠየቁት የቢሮ ኃላፊ የሚከተለውን ተናግሯል። ስፋው ላይ ያለው የረ ሰላም ሀይሉን የማጽናት ስራ ወይም ደግሞ አካባቢው ላይ አሁን ህዝቡ ገብቶ የልማት እንቅስቃሴ ማድረግ ይችላል የሚለውን የጸጥታ ሀይሉ እስኪያረጋግጥ ድረስ በተወሰነ መንገድ ጊዜ የወሰደበት ሁኔታ ነው ያለው። ከዛ ባሻገር ደግሞ በወረዳው መንግስት በኩል መቅረብ ያለባቸው የግንባታ እቃዎችን ማቅረብ የወሰደው ጊዜ አለ። ተደማምሮ ሲታይ መልሶ ከማቋቋም አንጻር መዘግየቱ ሁኔታ አለ፣ ግን አሁን ህብረተሰቡ ወደ አካባቢው እንዲመለስ ማድረግ የሚቻልበት ሁኔታ ነው። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳና በአማሮ ልዩ ወረዳ ዋሳኝ አካባቢ በሁለት ሺ ዘጠኝ አመተ ምህረት ሐምሌ ወር የተጀመረው ጥቃትና አንዳንድም የግጭት መልክ ያለው የጸጥታ መታወክ ከሁለቱም በኩል በርካቶች እንዲፈናቀሉ አያሌ ንብረት እንዲወድምና እንዲዘረፍ አድርጓል። ከስድስት መቶ በላይ ሰዎች ደግሞ እንዲገደሉ ምክንያት መሆኑን ቪኦኤ የአካባቢ መንግስት ስራ ኃላፊዎችን ጠቅሶ መዘገቡ አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ሰላምታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በምዕራብ ኦሮሚያ አንዳንድ ከተሞችና ወረዳዎች ግለሰቦች ፍርድ ቤት ሳይቀርቡ ለወራት መታሰራቸውን ከቤተሰቦቻቸው መካከል አንዳንዶቹ ለአሜሪካ ድምጽ ገለጹ። እስራት ከተፈጸመባቸው ስፍራዎች መካከል የምዕራብ ወለጋ ሰዮ ኖሌ ወረዳ አስተዳደርና ጸጥታ ጽሕፈት ቤት በወረዳቸው ወንጀል ፈጽመው እንጂ ሸማቂዎቹን ትደግፋላችሁ ተብለው የታሰሩ እንደሌሉ አስታውቆ ፖሊስ ወንጀላቸውን እያጣራ ነው ብለዋል። ከተለያዩ ከተሞች ለሚነሱት የእስራት ቅሬታዎች ጉዳዩ ከሚመለከታቸው የመንግስት ተቋማት ስራ ኃላፊዎች ምላሽ ለማግኘት ያደረግ ነው ጥረት አልተሳካም። ከዚህ በፊት የጸጥታና አስተዳደር ቢሮ ኃላፊ ለቪኤ በሰጡት ቃል በኮሮና ቫይረስ ወረርሽኝ ምክንያት ፍርድ ቤቶች ዝግ ስለሆኑ በምዕራብ ኦሮሚያም የታሰሩ ግለሰቦች ፍርድ ቤት አለመቅረባቸውንና ምርመራው ጊዜ ወሳጅ ስለሆኑ በምዕራብ ኦሮሚያ የታሰሩ ግለሰቦች ፍርድ ቤት አለመቅረባቸውንና ምርመራው ጊዜ የሚወስድ መሆኑን ጭምር ገልጸው ነበር። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ቅሬታው እንዳልቀረበለት ገልጿል። ናኮር መልክዓ ተጨማሪ ዘገባ ያስደምጠናል። በምዕራብ ወለጋ ዞን ነጆ ከተማ ዶክተር ፈቀደ ጃራ የተባሉ በመንግስት ታጣቂዎች ተይዘው ከታሰሩ ሁለት ሳምንታቸው ነው ይላሉ ባለቤታቸው ወይዘሮ ሌንስ አስፋው። ነገር ግን እስካሁን ፍርድ ቤትም አልቀረቡም ጥፋትም ይህ ነው አልተባሉም ብለዋል። ባለቤቴ እዚህ ተወልዶ ነው እዚሁ ያደገው፣ ዶክተርም ሆኖ እዚሁ ነው ማገልገል የጀመረው። በህፃናት ሕክምና በልዩ ሁኔታ ተምሮ ከተመለሰም በኋላ በነጆ እያገለገለ ነው በከተማ ሆነ በገጠር ህብረተሰብ ዘንድ ተቀባይነት ያለው ሰው ነው። ለምን እንደታሰረም በንጁ ያሉትን በዞን እንዲሁም እስከ ኦሮሚያ ክልል ፖሊስ ኮሚሽን ጠይቄ ያለው ሁነኛ ምላሽ የሰጠኝ ሰው የለም። በማዘዣ ማዕከሉ አስተዳደር ትዕዛዝ ነው የታሰረው ነው የሚሉኝ ፖሊሶች ሲገልጹ፣ ህብረተሰቡን እያገለገለ ያለ እንደ ባለቤት ያለውን ሰው በእንዲህ አይነት ሁኔታ ማሰሩ ትክክል አይደለም ብለዋል። የነጆ ወረዳ ፖሊስና ጸጥታ ጽሕፈት ቤቶች ኃላፊዎች በዚህ ዙሪያ ምላሽ ለመስጠት ፈቃደኛ አለመሆናቸውን በስልክ ገልጸዋል። የምዕራብ ወለጋ ዞን ኮሚኒኬሽንስ ጉዳዮች ኃላፊ ወይዘሮ ነፃነት አለማየው ዶክተር ፈቀደ የታሰሩበት ምክንያት እየተጣራ መሆኑን ከወረዳው ለማወቅ ያለው ከማለት ውጭ ተጨማሪ መረጃ እንደሌላቸው አስታውቀዋል። በሌላ በኩል በምዕራብ ወለጋ ዞን ሰዮ ኖሌ ወረዳ ነዋሪ የሆኑት ወጣት ገመቹ እጅጉ አባታቸው አቶ እጅጉ ቀና በወረዳ ፖሊስ ጣቢያ ውስጥ ከታሰሩ ሁለት ወራት በላይ እንደሆናቸው ይናገራሉ። የኦሮሞ ነፃነት ሸማቂዎችን በመደገፍ ተጠርጥረው ቢታሰሩም እስካሁን ፍርድ ቤት አልቀረቡም ብለዋል። ሌሎችም የታሰሩ ግለሰቦች እንዳሉ ገልጿል። የታጠቀ ኃይል ተደግፋላችሁ ተብለው ነው የታሰሩት። ሆኖም አባቴ አርሶ አደር ስለሆነ ወደ እርሻው ከመሮጥ ውጭ የፖለቲካ ተሳትፎም የለውም። እስካሁን ፍርድ ቤት አልቀረበም። እንዲሁ በደፈናው ነው ታስሮ የሚገኘው። ከአባቴ ውጭ ከመቶ በላይ የሚሆኑ ሰዎች በፖሊስ ጣቢያ በወታደራዊ መጠለያ፣ እንዲሁም በወረዳ አስተዳደር አዳራሽ ውስጥ ታስረው ይገኛሉ። ፍትህ እንዲሰጣቸው የጠየቀ አንድም አካል የለም ብሏል። የሰዮ ኖሌ ወረዳ ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ደጋጋ መሐመድ በቀረበው ቅሬታ ዙሪያ ምላሽ ሰጥተዋል። ፖሊስ በወንጀል የተጠረጠሩ ግለሰቦችን ይመረምራል። ጉዳዩ እስኪጣራም ታስረው ይቆያሉ። ነገር ግን ሸማቂዎቹን ትደግፋላችሁ ተብለው በወረዳችን አንድም ሰው አልታሰረም። በወረዳ አስተዳደር አዳራሽ ውስጥ ሰው ታስሯል ለተባለው ውሸት ነው። በወታደራዊ ካምፕም ለተባለው ሲጀመር የወታደራዊ ካምፕ የለንም ብለዋል። በተመሳሳይ ዜና በነቀምቴ ከተማም ወይዘሮ አጸደ ዲባባ የሕክምና ባለሙያ የሆኑት ባለቤታቸው አቶ ደሳሌኝ ፉፋ ከታሰሩ ሰባት ወራቸው መሆኑን ገልጸዋል። በአሁኑ ጊዜም በደጃዝማች ኩምሳ ሞሮዳ ቤተ መንግስት ውስጥ እንደሚገኙ ጠቁመው የባለቤታቸው ደመወዝ በመቋረጡ ከልጆቻቸው ጋር ችግር ላይ መውደቃቸውን ተናግረዋል። ባለቤቴ ከታሰረ ሰባት ወር አልፎታል ለሶስት ወር ገደማ በኬጀማ ቀበሌ ውስጥ በሚገኝ ፖሊስ ጣቢያ ውስጥ ነው የታሰረው። ከዛም በኋላ ለአራት ወር በኩምሳ ሞረዳ ቤተ መንግስት ውስጥ ታስሮ ይገኛል። ለምን እንደታሰረ ምንም አልተነገረንም። ፍርድ ቤትም አልቀረበም። ወራዊ ደሞዙም ስለተቋረጠ ከሶስት ልጆች ጋር እየተቸገርኩ እገኛለሁ። ስንቅ ለማቀበልም አራስ ልጄን ይዤ እየተመላለስኩ እገኛለሁ። አሁን አሁን ደግሞ ስንቅ ማቀበያ ገንዘቡም ጠፍቷል። በጣም ችግር ውስጥ ነን። ብለዋል። የነቀምቴ ከተማ ፖሊስ አዛዥ ኮማንደር ተፈሪ ታደሰ ጋር በተደጋጋሚ ብደውልም፣ እንዲሁ በአጭር የጽሁፍ መልእክት ከአሜሪካ ድምፅ የምደውልላቸው መሆኔን ጠቅሼ ብልክላቸውም ስልካቸውን ባለማንሳታቸው ምላሽ ለማግኘት አልተቻለም። ከተለያዩ የምዕራብ ኦሮሚያ አካባቢዎች በሚነሱት የእስራትና ቶሎ ፍርድ ቤት ያለመቅረብ ቅሬታዎች ላይ ምላሽ እንዲሰጡኝ ወደ ኦሮሚያ ኮሚኒኬሽንስ ጉዳዮች ጸጥታና አስተዳደር ቢሮ ፖሊስ ኮሚሽንና አቃቤ ህግ ቢሮ ኃላፊዎች ጋር በተደጋጋሚ ብደውልም ምላሽ ለማግኘት አልቻልኩም። የታሰሩ ሰዎችንም ቁጥር በተመለከተ ጉዳዩ ከሚመለከታቸው አካላት ማረጋገጥ አልተቻለም። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ እንዲህ አይነት ቅሬታዎች ወደ እርሳቸው እንዳልመጡ በስልክ ገልጸዋል። የኦሮሚያ ጸጥታና አስተዳደር ቢሮ ኃላፊ የሆኑት አቶ ጅብሪል መሐመድ ከዚህ በፊት ለቪኦኤ በሰጡት ቃል በኮሮና ቫይረስ ወረርሽኝ ምክንያት ፍርድ ቤቶች ዝግ ስለሆኑ በምዕራብ ኦሮሚያ የታሰሩ ግለሰቦች ፍርድ ቤት አለ መቅረባቸውንና ምርመራው ጊዜ ወሳጅ መሆኑን ጨምረው ገልጸው ነበር። ግለሰቦቹ የታሰሩት በምዕራብ ኦሮሚያ የሚንቀሳቀሰውን ሸማቂ ቡድን በመደገፍ ወይም የሸማቂው ታጣቂ በመሆን ተጠርጥረው ነው ሲሉም ገልጸው ነበር። የኦሮሚያ እና ፌዴራል ጠቅላይ አቃቢ ህጎች የስራ ኃላፊዎች ከጥቂት ሳምንታት በፊት ባወጡት መግለጫ የድምፃዊ አጫሉ ሁንዴሳ ግድያን ተከትሎ በተፈጠረው ሁከት ተጠርጥረው የታሰሩ ግለሰቦችን ቁጥርና የተከሰሱ ሰዎችን መጠን ይፋ ማድረጋቸው ይታወሳል። ነገር ግን በምዕራብ ኦሮሚያ ታጣቂዎች እንቅስቃሴ ጋር በተያያዘ ተጠርጥረው ስለታሰሩ ሰዎች ሁኔታና የፍርድ ጉዳይ በዚህ መግለጫ ላይ የተነሳ አልነበረም። ለአሜሪካ ድምፅ ናኮር መልካ። ማኮርን፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በዩናይትድ ስቴትስ የጥገኝነት ማለትም የፖለቲካል አሳይለም ጥያቄያቸው ውድቅ ተደርጎ ወደ ሀገራቸው እንዲመለሱ ይደረጋሉ ስለተባሉ ሁለት ካሜሮናውያን ጉዳይ ተቃውሟቸውን በማሰማት ላይ የሚገኙ ቡድኖች ስደተኞቹ ወደ ካሜሮን ቢመለሱ ከፍተኛ ቅጣት ይጠብቃቸዋል በማለት ስጋታቸውን እየገለጹ መሆኑ ተዘግቧል። በካሜሩን የሚገኙ አንዳንድ ወገኖች ደግሞ ጥገኝነት ጠያቂዎቹ እዚያ ሆነው በሀገሪቱ ከተገንጣዮች ጋር የተፈጠረውን ግጭት በማባባስ ነውጥና በጥብጥ የሚያቀጣጥሉ ናቸው ብለዋቸዋል። የካሜሩን መንግስት መገናኛ ብዙኃንም ውሳኔውን በጥሩ ጎኑ እያቀረቡት ነው። የቪኦኤ ሪፖርተር ሞኪ ኤድዊን ከድዋላ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። ወደ ሀያ የሚጠጉ ካሜሩናውያን ትናንት ረቡዕ በዱዋላ ዓለም አቀፍ አውሮፕላን ማረፊያ ተሰብስበዋል። ከዩናይትድ ስቴትስ ተባረው የሚመጡ ዘመዶቻቸውን እየተጠባበቁ ነው። የሀያ ሰባት አመቷ ጄኒፈር ሞኔ ታላቅ ወንድሟ ወደ ካሜሩን ተመልሶ የሚመጣ ከሆነ ችግር ሊገጥመው እንደሚችል በማሰብ ሰግታለች። ወንድሟ ከካሜሩን ለመገንጠል የሚፈልጉት የእንግሊዝኛ ተናጋሪዎች የፈጠሩትን ግጭት በመሸሽ ነበር ባለፈው አመት አገር ጥሎ የወጣው። እንዲህ ትላለች ሞኔ የምትፈራው ካሜሩንን ለመገንጠል የሚዋጉትን ተዋጊዎች ሊሆን ይችላል። ወይም እንግሊዝኛ ተናጋሪ የሆነውንና በወታደራዊ አገዛዝ የሚመራውን የካሜሩን ክፍል ትተህ መንግስት ተገንጣዮች ናቸው ወደሚላቸው ወደ ፈረንሳይኛ ተናጋሪ ወደ ሆነው የካሜሩን ክፍል ፈርተህ ልትሄድ ትችላለህ። ወደዚያም ብትሄድ መንግስት ተገንጣይ ነህ ይልሃል። ያለህ አማራጭ ካሜሩንን ትተህ ወደ ዩናይትድ ስቴትስ በመምጣት ጥገኝነት መጠየቅ ሊሆን ይችላል። እዚህም መጥተህ ግን እንደገና ተመልሰ ሰላም ወደማታገኝበት፣ ነጻነት ወደማይኖርበት፣ የሰብአዊ መብትህ ወደሚጣስበት ወደ ካሜሩን እንድትመለስ ይፈልጋሉ። ሞኔ እንደምትለው እሷን እና ወንድሟን የሚቀበል ሌላ አገር እያፈላለገች ነው። የካሜሩን መንግስት ስደተኞችን ከዩናይትድ ስቴትስ መባረር ወይም ተመልሶ መምጣት አላረጋገጠም። የካሜሩን ሬዲዮ ቴሌቪዥን ግን 120 የሚሆኑ ስደተኞቹ ትናንት ረቡዕ ከዳላስ ቴክሳስ መሳፈራቸውን ተናግሯል። ከዚያ ውስጥ 86 የሚሆኑት ካሜሩናውያን ሲሆኑ የተቀሩት ከዲሞክራቲክ ኮንጎ መሆናቸውን ዘግቧል። ባለፈው ነሐሴ መንግስት መራሹ የተቃውሞ ሰልፍ በካሜሩን ዋና ከተማ ያውንዴ በሚገኘው የአሜሪካ ኤምባሲ ፊት ለፊት የተካሄደ ሲሆን ዋሽንግተን አማጽያንን የሚደግፉት ካሜሩናውያንን ከአገራቸው ክስ እንዲመሰርትባቸው ወይም ከአገር እንዲባረሩ ጠይቀዋል። በሰልፉ ተሳታፊ ከነበሩት መካከል አክቲቪስት ሄልዳ ማኛ ከዩናይትድ ስቴትስ የተባረሩት ስደተኞች ተገንጣዮችን ደግፈው ከሆነ መመርመርና መቀጣት ይኖርባቸዋል በማለት እንዲህ ትላለች ይሄ በጣም ሊደገፍ የሚገባው ጥሩ ጅምር ነው። ምክንያቱም ወደ አገራቸው ተመልሰው ክስ ሊመሰረትባቸውና ለፈጸሙት ወንጀል ምላሽ መስጠት ያለባቸው ጊዜ አሁን ነው። ለአራት ዓመታት ህዝቡ ላይ ከፍተኛ ችግርና እንግልት ያመጣውን ይህን ቀውስ በጋራ የምናስወግድበት መንገድ እንድናይ ወደ አገራቸው ተመልሰው መምጣት አለባቸው። የካሜሩን የመንግስት መገናኛ ብዙሃን ወደ አገራቸው ተባረው የተመለሱት ካሜሩናውያን መች ሊያዙ እንደሚችሉ ፍንጭ ባይሰጥም ሁኔታው በጣም ጥሩ መሆኑን እየገለጸ ነው። እንዲያውም ተመላሾቹ ዜጎች ካሜሩንን መልሶ ለመገንባት አስፈላጊዎች መሆናቸውን ገልጾ ባለስልጣናቱ ስደተኞቹ ስደት ላይ ባሉበት ጊዜም ሆነ ከተመለሱ በኋላ የሚያስፈልጋቸውን የጤና እንክብካቤ የሚሰጧቸውን የሕክምና ባለሙያዎች የላኩላቸው መሆኑን ገልጸዋል። አሌክዛንድሪያ ላማርቼ በመካከለኛና ምዕራብ አፍሪካ ከዓለም አቀፍ ስደተኞች ጋር የሚሰሩ ሲሆን ስደተኞቹን ወደ አገራቸው መልሶ የማባረሩ ሁኔታ አስደንጋጭ ነው ይላሉ። በዩናይትድ ስቴትስ ጥገኝነት የሚጠይቁትን ብዙዎቹን ካሜሩናውያንን በሚመለከት ምክንያታቸው ከመንግስት የሚደርስባቸው ጥቃት ነው። ብዙዎቹ እንግሊዝኛ ተናጋሪ ከሆነውና በግጭት ከታመሰው አካባቢ የመጡ የተቃዋሚ ፓርቲዎችን የደገፉ ወይም የባለስልጣናትን ሰብአዊ መብት ጥሰት በመቃወም ድምፃቸውን ያሰሙ ዜጎች ናቸው። ብቻ የመጡበት ምክንያት ምንም ይሁን ምን፣ ብዙዎቹ ተመልሰው ቢሄዱ ከመንግስት ለሚሰነዘርባቸው የበቀል ጥቃት የተጋለጡ ናቸው። የዩናይትድ ስቴትስ የስደተኞችና የቀረጥ አስፈጻሚው ኃይል ከአገር እንዲባረሩ የተወሰነባቸው ስደተኞች ጉዳይ ላይ ውሳኔው ተግባራዊ እስኪደረግ ድረስ ምንም አይነት መግለጫ አለመስጠትን እንደ ፖሊሲ የሚይዘው ነው። ካሜሩናውያኑ ስደተኞች ወደ አሜሪካ የገቡት ባለፈው ዓመት ሲሆን በደቡብ አሜሪካ ቆራርጠው በሜክሲኮ በኩል አድርገው ነው። የፕሬዚደንት ትራምፕ አስተዳደር ለጥገኝነት ጥያቄዎችና የህገወጥ ስደተኞች ሁኔታዎችን ጥብቅና አስቸጋሪ ሲያደርግ መቆየቱ ይታወቃል። በካሜሩንም ግጭት የተጀመረው በ2016 ነው። ፈረንሳይኛ ተናጋሪ ከሆነችው ካሜሩን ተገንጥለው ለመውጣት የሚሞክሩትን እንግሊዝኛ ተናጋሪዎችን የካሜሩን ጦር ሰብሮ በመግባት ጥቃት ያደረሰባቸው በመሆኑ ነው። እንግሊዝኛ ተናጋሪዎቹ ካሜሩናውያን እንደ ሁለተኛ ዜጋ የሚታዩና ከመንግስት ስራም ሆነ ድጋፍ የማያገኙ መሆኑን ይናገራሉ። የተባበሩት መንግስታት እንደሚለው የመገንጠሉ እንቅስቃሴ በፈጠረው ግጭት ከ3000 ሰዎች በላይ ሲሞቱ ከግማሽ ሚሊዮን በላይ የሚሆኑት ደግሞ ከቤት ንብረታቸው ተፈናቅለዋል። ደረጃን፣ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በዓለም ደረጃ በኮቪድ-19 የሚያዙት ሰዎች ቁጥር ከቅርብ ጊዜያት ወዲህ እየጨመረ መሄዱ ታውቋል። የተረጋገጠ የቫይረሱ ተያዦች ቁጥር ከ ሰላሳ ስምንት ሚሊዮን በላይ መድረሱ በሞት የተለዩት ደግሞ እስከ ትላንት በነበረው ጊዜ ከአንድ ሚሊዮን በላይ መሆኑ ተገልጿል። በቫይረሱ መዛመት ከዓለም ቀዳሚ ቦታ የያዘችው ዩናይትድ ስቴትስ ስትሆን ህንድና ብራዚል ይከተላሉ። የአሜሪካ ድምፅ ዘጋቢ ማርያማ ዲያሎ ያጠናቀረችውን ዘገባ አዳነች ሳዬ ታቀርበዋለች። የዓለም የጤና ድርጅት ባስታወቀው መሰረት በኮቪድ-19 ቫይረስ ምክንያት ሆስፒታል የሚገቡት ሰዎች ቁጥር እንደተበራከተ ብዙ ሀገሮች እየገለጹ ናቸው። በሌላ በኩል ደግሞ የወረርሽኙ መዛመት ሀገሮች በሚወስዱት የመከላከል እርምጃ መጠንና ሰዎች በቫይረሱ በተያዙበት መንገድ እንደሚለያይ የጤናው ድርጅት ጠቁሟል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም በዓለም ደረጃ በቫይረሱ ስለተያያዙት ሰዎች ቁጥር ባለፈው ሳምንት ከቀረበው ዘገባ ሰባ ከመቶ የሚሆነው ከአስር አገሮች የመጣ ነው። ከመላው አሃዝ ወደ ግማሽ የሚጠጋው ደግሞ ከሶስት አገሮች ነው የመጣው። ዶክተር ቴድሮስ አድሓኖም ሄርድ ኢሚዩኒቲ የተባለው የሰዎችን የመመከላከል አቅምን በክትባት ወይም ደግሞ ቫይረሱን በማስፋፋት ስለመገንባቱ ጽንሰ ሀሳብ የውይይት ርዕስ ሆነው መቆየቱን ጠቅሰው እንደማይስማሙበት ጠቁመዋል። ሄርድ ኢሚዩኒቲ ኮንሴፕት ዩዝድ ፎር ቫክሲኔሽን። ሄርድ ኢሚኒቲ የሚባለው በክትባት በኩል ጥቅም ላይ የሚውል ጽንሰ ሀሳብ ነው። የክትባት መድኃኒት ካለ ሕዝብን በአንድ አይነት ቫይረስ እንዳይያዝ ለመከላከል የሚያስችል ነው። ለምሳሌ ክፉኝን ለመከላከል ሄርድ ኢሚዩኒቲ ወይም የህመም መከላከል አቅምን ለማዳበር የሚችለው ከህዝባችን 95 ከመቶ የክትባት መድኃኒት ሲያገኝ ነው። በሌላ አነጋገር የህመም መከላከል አቅምን ለማዳበር የሚቻለው ሰዎችን በቫይረሱ ከመያዝ በማዳን እንጂ ለቫይረሱ እንዲጋለጡ በማድረግ አይደለም። ከዓለም የበዙ የኮሮና ቫይረስ በሽተኞች ባሉባት ዩናይትድ ስቴትስ ጠቅላላ ምርጫ ሊካሄድ የቀረው ጊዜ ሀያ ቀናት ሲሆን የምርጫ ዘመቻው እየተጣጣፈ ነው። ከሁለት ሳምንታት በፊት በኮሮና ቫይረስ ተይዘው የነበሩት ፕሬዚደንት ትራምፕ የምርጫ ዘመቻ ላይ ይገኛሉ። ዲሞክራቱ የቀድሞ ምክትል ፕሬዚደንት ተገዳዳሪያቸው ጆ ባይደን የፕሬዚዳንቱን የኮሮና ቫይረስ አያያዝን መንቀፉን ቀጥለዋል። የአገሬ ልጆች የዶናልድ ትራምፕ የትርምስ አስተዳደር ብዙ አስከፍሎናል። 215 ሺህ የሚሆኑትን ሰዎች በኮቪድ-19 በሽታ አጥተናል። ገናም እየጨመረ ነው። ትራምፕ ግን የተሻለ ሁኔታ ይጠብቀናል ባይ ናቸው። በአሁኑ ወቅት ቫይረሱን ለማጥፋት ኢኮኖሚያችንን መልሶ ለመገንባትና አገሪቱን ከግራ ዘመም ሰዎች ለማዳን እየታገልኩ ነው። የኮቪድ-19 የክትባት መድኃኒት በመስራት ሂደት ላይ ያለው ጆንሰን ኤን ጆንሰን ኩባንያ በሙከራው ጥናት ላይ የሚሳተፍ ሰው ባልታወቀ በሽታ በመታመሙ የክትባቱን የሙከራ ሂደት ለጊዜው አቁሞታል። ኤሊ ሊሊና ኩባንያው የተባለው የመድኃኒት አምራች ኩባንያም በደህንነት ስጋት ምክንያት ሲሞክረው የነበረውን የኮሮና ቫይረስ መድኃኒት ማቆሙን ተናግረዋል። አውሮፓን ስንመለከት ደግሞ ፈረንሳይ ውስጥ የኮሮና ቫይረስ በሽተኞች እየተበራከቱ በመሄዳቸው ፕሬዚደንት ኢማኑዌል ማክሮን በፓሪስና በበርካታ የሀገሪቱ ከተሞች የሌሊት የሰዓት ዕላፊ ገደብ ለመደንገግ ተገደዋል። ከምዕራብ አውሮፓ የበዙ የቫይረሱ በሽተኞች ባሉባት ስፓኝ በጠና የታመሙ ሰዎች በሚታከሙበት ክፍል የሚሰሩ አንዳንድ ባለሙያዎች የመንፈስ ድካም እያንጸባረቁ መሆናቸው ተገልጿል። በብሪታንያም የቫይረሱ በሽተኞች ቁጥር እየበዛ በመሄዱ ጠበቅ ያሉ የኮሮና ቫይረስ ገደቦችን መደንገግ እንደሚያስፈልግ የለንደኑ ከንቲባ ሳዲክ ሃን መናገራቸው ተዘግቧል። ና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሐሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202205 9942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። ابراчуنونو وده تكتايو سججت النلف بحلنا ما حدا رسى በዳውሮ ዞን የሚገኘውን የንጉስ ሃላላ የድንጋይ ካብ በዩኒስኮ በዓለም ቅርስነት እንዲመዘገብ እንቅስቃሴ መጀመሩን አንድ የዞኑ የስራ ኃላፊ አስታወቁ። ካቡ የዳውሮ ህዝብ መለያና የጥንት ታሪኩ ምልክት እንደሆነም ተናገሩ። በግበታ ለሀገር ሊለሙ እቅድ ከተያዘላቸው የኮይሻ ፕሮጀክቶች መካከል አንዱ መሆኑም ተገልጿል። መለስካቸው አመሀ ስርስር አለው። ዳውሮ ዞን በደቡብ ምዕራብ ኢትዮጵያ ይገኛል። ዞኑ በስተ ምስራቅ ከወላይታ ዞን በስተ ምዕራብ ከኮንታ ልዩ ወረዳ፣ በስተ ሰሜን ከኦሮሚያ ክልል ጅማ ዞን፣ በስተ ሰሜን ምስራቅ ደግሞ ከከምባታ ጠንባሮና የሃዲያ ዞኖች፣ በስተ ደቡብ ከጎፋ ዞን ጋር ይዋሰናል። ዳውሮ ከአገሪቱ ዋና ከተማ ከአዲስ አበባ ወደ ደቡብ ምዕራብ በ450 ኪሎ ሜትር ያህል ርቆ ይገኛል። በቅርቡ የግቤ 3 የኤሌክትሪክ ኃይል ማመንጫ ግድብ ከተጠናቀቀ በኋላ ከ150 ኪሎ ሜትር የማያንስ ርዝመት ያለው ሰው ሠራሻይ ከሰሜን ወደ ደቡብ ተዘርግቶ ተጨማሪ ውበትም ሀብትም ሰጥቶታል። በዳውሮ ዞን ባህል ቱሪዝምና ስፖርት መምሪያ የሚውዚየም ዳይሬክተር አቶ ወንድሙ ለማ ስለ ዞኑ ቁሳዊና መንፈሳዊ እንዲሁም ባህላዊ ሀብት ይናገራሉ። በሳቸው አባባል ከባህላዊ ቅርሶቹ አንዱና ዋናው የንጉሥ ሀላላ ኬላ ወይንም ደረቅ የድንጋይ ካብ ነው። ዳውሮ እምቅ የሆኑ ባህላዊ ታሪካዊና ተፈጥሯዊ ቅርሶችና መስህቦች ያሉበት አካባቢ ነው። ባህላዊ ቅርሶቹን በምንመለከትበት ጊዜ የዳውሮ ብሔረሰብ በዋናነት የሚታወቀው ታሪካዊ የንጉሥ አላላ የድንጋይ ካብ ነው። ይህ ታሪካዊ የንጉሥ አላላ የድንጋይ ካብ ከ1532 እስከ 1822 ድረስ ባለው ጊዜ 14 ነገስታት በመፈራረቅ የገነቡት ግንብ ነው። ከ1532 እስከ አስራ ስምንት ሰማንያ ሁለት ድረስ ደግሞ የዳውሮ ሉዓላዊ መንግስት ማንነቱን ጠብቆ ያቆየ የድንጋይ ካብ ነው። የንጉሥ ሐላላ የድንጋይ ካብ በአሰራሩም በግዝፈቱም በዓለም በእጅጉ ከሚታወቁ ግንቦች ጋርም እያወዳደሩ ነው አቶ ወንድሙ የሚናገሩት። በእርዝመቱ እጅግ በጣም ተፎካካሪ የሆነ የድንጋይ ካብ ነው። ለምሳሌ የቻይና የድንጋይ ካብ 2500 ሜትር እርዝመት ሲኖረው ይህ የድንጋይ ካብ 1225 ኪሎ ሜትር እርዝመት ያለው ነው። በአንድ ረድፍ 175 ኪሎ ሜትር፣ በሰባት ረድፍ 1225 ኪሎ ሜትር ያለው የድንጋይ ካብ ነው እና ይህ የድንጋይ ካብ እጅግ በጣም ታሪካዊ የድንጋይ ካብ ሲሆን አንደኛ ጥንታዊ የስቶን ዎል ቢልዲንግ ደረቅ ድንጋይ ካብ የግንባታ ስርዓትን ተከትሎ የገነቡት ነው። ሁለተኛ ለመከላከያ የተገነባ የድንጋይ ካብ ነው እና ይህ የድንጋይ ካብ በአንድ ቦታ በአንድ ዙር ሰባት ረድፍ የድንጋይ ካብ ሲኖር የካቡ ርዝመት በአንድ አካባቢ ከሁለት ነጥብ አምስት እስከ ሶስት ነጥብ ስምንት ድረስ ቁመት ሲኖረው ስፋቱ ደግሞ ወደ ጎን ከሁለት ነጥብ አምስት እስከ አምስት ሜትር ስፋት ያለው ነው እና ከፊት በኩል ደረቅ ድንጋይ ካቡ ለጥንት ፈረሰኛ ጦር ወደ ዳውሮ አካባቢ ገብቶ በኅብረተሰቡ ላይ ጉዳት እንዳያስከትል ንብረቱን እንዳያጠፋ ለመቆጣጠር የተሰራ የድንጋይ ካብ ነው። ይህን በሺህ ኪሎ ሜትሮች የሚለካ ርዝመት ያለውን ካብ ከአስራ አራት ያለ እንሱ የዳውሮ ነገስታት ያሰሩት ከሆነ ለምን በካዋ ወይም በንጉሥ ሀላላ ስም ተሰየመ? አቶ ወንድሙ መልሳላቸው። ከ1782 እስከ 18 ሀያ ሁለት ድረስ ለአርባ ዓመት ያክል ዳውሮን ያስተዳደሩት ስመጢር የዳውሮ ንጉሥ ካውሃላላ የድንጋይ ካቡን ከአስራ አምስት ሰላሳ ሁለት ጀምሮ በየጊዜው በስልጣን ላይ የወጡ የዳውሮ ነገስታት ሲገነቡ የነበሩት የግንባታ ስራው እንዲጠናቀቅ በማድረጋቸው የንጉሥ ሃላላ የድንጋይ ካብ ተብሎ በስማቸው ይጠራል ማለት ነው። ያንን የድንጋይ ካቡን ለማስገንባት መላውን የዳውሮ ህዝብ በማሳተፍ ጉልበት ያለው አቅም ያለው መስራት የሚችለው ከሁለት አስርተ ዓመታት በላይ ከሀያ ዓመት በላይ እዚህ አካባቢ የግንባታ ስራው እንዲጠናቀቅ ሲሳተፍ፣ ሌሎች ደግሞ ስንቅ በማቀበል ምግብ ጠላ በማቀበል እንደገና ደግሞ ምርት በአካባቢያቸው በማምረት ሌሎች ደግሞ ደካማ የሆኑትን በመንከባከብ በካቡ ላይ የተሳተፉበት ሁኔታ ነው ያለው። አንዳንድ ጊዜ የንጉሥ ሃላላኬን ላይ እየተባለ የሚጠራው ይህ ደረቅ የድንጋይ ካብ የተለየ የሚያደርገው ስሙ እንደሚጠቁመው የተካበው ድንጋይ በሌላ ማለትም በጭቃ ወይንም በአሸዋ ወይንም በኖራ አለመያያዙ ነው። ድንጋይ ብቻ ነው አንዱ በሌላው ላይ ተቀምጦ የሚገነባው። ህዝቡ ይህን ልዩ የሆነ የሀገር ሀብት ከፍ ያለ እውቅና እንዲያገኝ እየጠየቀ እንደሆነም የሚውዚየሙ ዳይሬክተር ይናገራሉ። በሁለት ሺህ ዓ ም ሐምሌ ወር ላይ የኢትዮጵያ ቅርስ ጥናትና ጥበቃ ባለሥልጣን የንጉሥ አላላን የድንጋይ ካብ ብሔራዊ የኢትዮጵያ ቅርስ አድርጎ መዝግቦታል። አሁን የዳውሮ ህዝብ ዋና ቁልፍ ጥያቄ ምንድን ነው? ይህ ታሪካዊ የንጉሥ አላላ የድንጋይ ካብ በዩኔስኮ እንዲመዘገብ በተለይ የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አሊ ወደዚህ አካባቢ ለጉብኝት በመጡበት ጊዜ ህዝቡ ካነሳቸው ጥያቄዎች አንዱ ምንድን ነው? የንጉሥ አላላ የድንጋይ ካብ ታሪካዊ የኢትዮጵያ ቅርስ በዩኔስኮ ተመዝግቦ የዓለም ቅርስ እንዲሆንና አካባቢው ደግሞ ለምቶ የቱሪስት መዳረሻ እንዲሆን ካቀረቧቸው ጥያቄዎች አንዱ ይሄ ነው። ሙዚቃ የአንድ ማኅበረሰብ መለያና ባህላዊ ሀብት ነው። ዳውሮች የራሳቸው ልዩ ዜማ ምትና የሙዚቃ መሳሪያዎች አሏቸው። የዳውሮ ማንነት ከሚገልጹ ነገሮች አንዱ ዲንካ ባህላዊ ሙዚቃ መሳሪያ ነው። ይሄ ዲንካ ባህላዊ ሙዚቃ መሳሪያ በዓለም በእርዝመቱ ተወዳዳሪ የሌለው ባህላዊ የእስትንፋስ ሙዚቃ መሳሪያ ነው። ይሄ የሙዚቃ መሳሪያ ዲንካ ኮጫ ነው የሚባለው። ዲንካ ኮጫ ማለት ባንድ ማለት ነው። አንድ ሰው ሳይሆን አራት የእስትንፋስ ሙዚቃ መሳሪያ ተጫዋቾችና አንድ የምት ሙዚቃ መሳሪያ ተጫዋች፣ አምስቱ በአንድ ላይ ኦርኬስትራ ባንዱን የሚያንቀሳቅሱበት ነው። አራት የእስትንፋስ ሙዚቃ መሳሪያዎች ከታች ወደ ላይ ማራ፣ ኦይሲያ፣ ሄሲያ እና ላሚያ ናቸው። የምት ሙዚቃ መሳሪያው ደግሞ ዳርቢያ ነው። ዳርቢያው ነው ሪትሙን እየቀያየረ የተለያዩ ውዝዋዜዎችን እንዲያሳዩ የሚያደርገው። በገበታ ለአገር የልማት መርሃ ግብር በመጀመሪያው ምዕራፍ ፕሮጀክት ከተነደፈላቸው የሀገሪቱ ክፍሎች አንዱ ኮይሻና አካባቢው ነው። የዳውሮ ዞን የንጉሥ ሀላላ ኬላ ደግሞ የኮይሻ ፕሮጀክት አንዱ አካል መሆኑ ነው። የልማት ፕሮጀክቱ የአካባቢውን መልክዓ ምድር ብቻ አይደለም፣ የሕዝቡን ሕይወት ጭምር በምንና እንዴት እንደሚለውጠው ለማየት ብዙ ጊዜ እንደማይፈጅ የብዙዎቹ ተስፋ ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። አሁን ተከታዩ መሰናዶ ኢትዮጵያውያን በአሜሪካ ነው። በዩናይትድ ስቴትስ የሚገኙ ብዙዎች ኢትዮጵያውያን ከዩናይትድ ስቴትስ ወደ ኢትዮጵያም ሆነ ከኢትዮጵያ ወደ ዩናይትድ ስቴትስ በሚያደርጓቸው በረራዎች የኢትዮጵያ አየር መንገድን እንደሚጠቀሙ ይታወቃል። በተለያዩ የኢትዮጵያውያን የገበያ መደብሮችም ውስጥ ለባህላዊ የምግብ ፍጆታ የሚውሉና ባህላዊ ቁሳቁሶችም ተጓጉዘው የሚመጡት በዚሁ የኢትዮጵያ አየር መንገድ መሆኑም የሚታወቅ ነው። ሁኔታዎች በተለዋወጡበት በዚህ የኮቪድ አስራ ዘጠኝ ወረርሽኝ ወቅት የኢትዮጵያ አየር መንገድ በዚህ ረገድ የሚሰጠውን አገልግሎት ቀንሶ ይሆን? በዚህ ወቅት በአየር መንገዱ ወደ ኢትዮጵያ በረራ ለማድረግ የሚያስቡ መንገደኞችስ ከግምት ሊያስገቧቸው የሚገቡ ነገሮች ምን ምንድን ናቸው? ለእነዚህና መሰል ጥያቄዎች ምላሽ ለማግኘት በዩናይትድ ስቴትስ የኢትዮጵያ አየር መንገድ ዲሬክተር አቶ ንጉሱ ወርቁ የዛሬ ኢትዮጵያውያን በአሜሪካ እንግዳ አድርገን ጋብዘናቸዋል። ደረጀ ደስታን ያነጋገራቸው በኮቪድ-19 ሳቢያ በርካታ አየር መንገዶች የአየር መንገድ ትራንስፖርት አገልግሎታቸውን ማቋረጣቸው ሲነገር የቆየ ነው። አንጻራዊ በሆነ መንገድ የኢትዮጵያ አየር መንገድ ያለማቋረጥ በረራዎችን በማካሄድ ከሌሎች የተሻለ አገልግሎት እየሰጠ እንደሚገኝም መዘገባችን ይታወሳል። ይሁን እንጂ ከወረርሽኙ በፊት ወደ ነበረበት የሙሉ ለሙሉ አገልግሎቱ ተመልሷል ማለት አለመሆኑም ተነግሯል። በዚህ ሁኔታ ውስጥ በኮቪድ-19 ወቅት እንደሚቀንስ የሚገመተው ከዩናይትድ ስቴትስ ወደ ኢትዮጵያ ወይም ከኢትዮጵያ ወደ ዩናይትድ ስቴትስ የሚሰጠው የበረራ አገልግሎት አሁን በምን ሁኔታ ላይ ይገኛል? ተሻሽሏል ወይስ እንዴት ነው? እንግዳችን በሰሜን አሜሪካ የአየር መንገዱ ዲሬክተር አቶ ንጉሱ ወርቁ ናቸው። ከእሳቸው ጋር እንቆያለን። አመሰግናለሁ ድሉ ስለተሰጠኝ። እንደሚታወቀው ይሄ ወረርሽኝ አስከፊ ደገኛ መሆኑ ይታወቃል። በሽታው ወረርሽኙ እንደተጀመረ ኢትዮጵያ አየር መንገድ አገልግሎቱ በአጠቃላይ ዓለም አቀፍ አገልግሎቱ ወደ አስር ፐርሰንት ዝቅ ብሏል። ነገር ግን በአንጻራዊ ሁኔታ በሰሜን አሜሪካ ወይም አሜሪካ የምናደርገው በረራዎች በመጠኑ ወደ ግንቦት ሰኔ አካባቢ የቀነሱ ቢሆንም ሐምሌ ነሐሴ ጀምሮ ከአሁን ድረስ ግን ለምሳሌ በዲሲ በረራ እናደርጋለን። አሁንም በየቀኑ እየበረርን ነው። ኒውዮርክ እየበረን ነው። በፊትም፣ ከኮቪድ በፊት በምንበርበት ሁኔታ አራት ፍላይቶች በሳምንት እየበረርን ያለ ነው። ሺካጎም እንደዚሁ በሳምንት አራት ፍላይቶች እየበረርን ያለ ነው። በአጠቃላይ ማለት የሚቻለው ግንቦት ሰኔ አካባቢ መጠነኛ የበረራ በሳምንት የምንበርባቸው ቀናቶች የቀነሱ ቢሆንም አሁን ግን ወደ ቀድሞ ሁኔታ ተመልሰናል ማለት ይቻላል። አሜሪካን በተመለከተ ማለት ነው። አየር መንገዱ የሚያደርጋቸው የበረራ ወቅት ጥንቃቄዎች ምንድናቸው? አስተማማኝነቱ ምን ያህል ነው? እንግዲህ እንደሚታወቀው ሴፍቲ ፕራዮሪቲ እንላለን። በቃ ደህንነት የመንገደኞች የሰራተኞች ደህንነት ቅድሚያ የምንሰጠው ተግባር ነው። በዚህ አንጻር በወረርሽኙ አንጻር አሁን አውሮፕላኖቻችን በየኤርፖርቱ በየኤርፖርቶቹ ወይም ደግሞ አውሮፕላኖቹ በየጊዜው በየሰዓቱ በረራ ከመጀመራቸው በኋላ በረራ እንደጨረሱ ይጸዳሉ። ሰራተኞቻችንም መንገደኞቻችን የፊት ጭንብል እንዲያደርጉ ይደረጋል። በኤርፖርቱ በአውሮፕላኑ ውስጥ ርቀት በተቻለ መጠን እንዲጠበቅ ይደረጋል። በአየር ማረፊያ ወይም የእጅ ሳኒታይዘር በበቂ ሁኔታ ለሰራተኞችም ለመንገደኞችም ቼክን በሚያደርጉበት ሰዓት ጌት በብዛት በበቂ ሁኔታ እንዲ አዘጋጅተናል አቅርበናል ማለት ነው። ሌላ ደግሞ አውሮፕላኖቻችን እንደሚታወቀው አዳዲስ ዘመናዊ ከመሆናቸው አንጻር በበረራ ወቅት አውሮፕላኑ በበቂ ሁኔታ ውስጥ ያለውን አየር እያስወጣ አዲስ የሚያስገባ ቴክኖሎጂ ሄፓ ይሉታል በቴክኒካል ቋንቋ እሱ የተገጠመላቸው በመሆኑ የአየር አዳዲ አዲስ አየር አውሮፕላን ውስጥ ይገባል ማለት ነው። በበረራ ሁኔታ የሻንጣ ማጓጓዝ አገልግሎትን በየጊዜው የሚጸዳ መሆኑን ሻንጣ መንገደኞች የሚወሰዱበት ቦታ፣ ቼክ ኢን የሚደረግበት ቦታ እና እነዚህን እና የመሳሰሉ ነገሮች ስለምናረግ የሙቀት ልኬት መንገደኞቻችን ኤርፖርት ሲደርሱ ሲገቡ ይለካለን ሰራተኞቹ ይለካል። የኮቪድ ቴስት ሰርተፊኬት ደግሞ እንጠይቃለን። አገራቶች እየጠየቁ ነው ኢትዮጵያም ወደዚሁ የፒሲአር ቴስት ኔጌቲቭ ማቅረብ አለበት ሲሆን እነዚህም በማድረጋችን አስተማማኝ ነው ማለት እንችላለን። አቶ ንጉሱ በኮቪድ አስራ ዘጠኝ ሳቢያ የተለወጡ አሰራሮች ሊኖሩ እንደሚችሉ ይገመታል። ኢትዮጵያውያን ሊያውቋቸው የሚገቡ የአሰራር ወይም የአገልግሎት ለውጦች ምንድን ናቸው? አዳዲስ መንገደኞች ከግምት ሊያስገቧቸው የሚያስፈልጓቸው ነገሮች ወይም ዝግጅቶች አንድ መንገደኛ ወደ ለጉዞ ከመዘጋጀቱ በፊት ምንድን ነው ከግምት ውስጥ ማስገባት ያለበት ነገር? ዚህ ላይ እንግዲህ የአፍና የአፍንጫ ጭንብል ማድረግ ይኖርባቸዋል። ስለዚህ የራሳቸውን ጭንብል ማዘጋጀት አስፈላጊ ሁኔታ ነው። የፒሲአር ቴስት ኔጌቲቭ የሚል ሰርተፊኬት አዲስ አበባ በሚደርሱበት ጊዜ አምስት ቀን የሆነው ሲደርሱ፣ አዲስ አበባ ሲደርሱ ናሙና ከሰጡበት ቀን አምስት ቀን ማክስመም መሆን አለበት። በተቻለ አቅም በአስቸኳይ ለዛሬ ሰጠን የተቀበለ በማግስቱ ቢሄዱ በጣም ጥሩ ይሆናል፣ ይመከራል። ዲጂታል አማራጮች አሉ። አሁን እንግዲህ አየር መንገዱ ያቀረባቸው ቼኪን በዌብሳይት ላይ ማድረግ ይችላሉ፣ ኦንላይን ማድረግ ይችላሉ። ትኬታቸውን ኦንላይን ዌብሳይት ላይ መግዛት ይችላሉ። እነዚህ እነዚህ ነገሮች አካላዊ ዲጂታል ቴክኖሎጂ ምርጫዎች ስላሉ መንገደኞቹ እነዚህን በማድረግ የበለጠ ሰላም፣ የበለጠ ደህንነታቸውን ማስጠበቅ ይችላሉ ብዬ እናገራለን። ከኢትዮጵያ የሚመጡ የባህላዊ ምግቦች ግብዓቶች እንደ ቅመማ ቅመምና ጤፍ ወይም የበሰሉ ምግቦች እንደ እንጀራ ያሉት ማለት ነው። በኮቪድ ጊዜ እንኳ ከኢትዮጵያ ገበያ መደብሮች ያልተቋረጡ መሆናቸው ነው የሚነገረው እና በዚህ ረገድ የኢትዮጵያ አየር መንገድ የጭነት ወይም ካርጎ የተጫወተው ድርሻ ይኖራል። እርሶ የሚያውቁት ነገር የተለየ የሚነግሩን ነገር ይኖራል በዚህ ረገድ ልክ። አመሰግናለሁ እንግዲህ ኅብረተሰባችን በሰሜን አሜሪካ ወይም በተለያዩ ሀገራቶች እንጀራ፣ ቅመማ ቅመም የሀገራችንን ባህል የሚገልጹ እንደምንጠቀም ይታወቃል። እነዚህ ነገሮች ላይ ሳይንሱም የሚያሳየው ወረርሽኙ በዚህ ሁኔታ የማይተላለፍ መሆኑ የታወቀ ነው እና በረራችን እየቀጠለ ስለሆነ በየቀኑ በሚመጣው ላይ በረራዎቻችን ከአዲስ አበባ እንጀራ፣ ቅመማ ቅመም የሚያስመቱ ሰዎች አሉ። ግለሰቦች ድርጊቶች እሱን እያመጡ ምንም ያልተቋረጠ መሆኑም እኛም እንደ ተጠቃሚ በየገበያው ሄደን እንገዛለን። ይህን እናያለን። እና የሚደረገው ጥንቃቄ ከፍተኛ ነው። እንዳልኩት አጠቃላይ አውሮፕላኑ በማስፋት በሚጫንበት፣ በሚወርድበት ምንም አይነት ስጋት የሚያስገባ ሁኔታ የለም። አገልግሎቱንም ይሄን በማቅረባችን ለህብረተሰባችን ማለት ነው ደስታ ይሰማናል። ይሄም እየቀጠለ ነው ለማለት ገልጻለሁ። አቶ ንጉሱ ወርቁ በሰሜን አሜሪካ የኢትዮጵያ አየር መንገድ ዲሬክተር። በጣም አመሰግናለሁኝ። አመሰግናለሁ። አመሰግናለሁ ስለተሰጠኝ በድጋሚ አመሰግናለሁ። ዜር ስለ ዜር ስለ ደረጀንና እንግዳውን እናመሰግናለን። ወደ ተከታዩ መሰናዶ ንለፍ። ኢትዮጵያ ውስጥ ሕገ ወጥ አደን እየተባባሰ ሄዶ በርካታ የዱር እንስሳት እየተገደሉ አካላቸው በከፍተኛ ገንዘብ እንደሚሸጥና የሚገኘው ገንዘብ ከግል ጥቅም አልፎ ለጦር መሳሪያ ግዥና እርስ በርስ ግጭቶችን ማባባሻ እየዋለ እንደሚገኝ በተለያየ ጊዜ ይገለጻል። የኢትዮጵያ የዱር እንስሳት ልማት ጥበቃ ባለስልጣን ያሰራውና በቅርቡ ለይታ የቀረበው ኢትዮጵያንስ ኤሌፋንት ክራይሲስ የተሰኘ የኢትዮጵያ ዝሆኖች ያሉበት አስጊ ሁኔታ ላይ የሚያጠነጥን ጥናታዊ ፊልም እንዳረጋገጠውም ሀገሪቱ ከ1980ዎቹ አንስቶ 90 በመቶ የሚሆኑ ዝሆኖቿን አታ በአሁኑ ሰዓት በኢትዮጵያ ውስጥ የሚገኙት ዝሆኖች 1 ሺ 900 ብቻ ናቸው። በዚህ አርባ ደቂቃ የሚፈጀውና በአምስት የተለያዩ ብሔራዊ ፓርኮች ውስጥ የሚገኙ የዝሆኖችን ሁኔታ የሚያስቀኘውን ጥናታዊ ፊልም ያዘጋጀው አሜሪካዊ ጋዜጠኛና ፊልም ሰሪ አንቷን ሊንድሌ ነው። ስመኝ ሸቆየ በፊልሙ ጭብጥና አጠቃላይ ሂደት ዙሪያ አነጋግረዋለች። ቀጥሎ ይቀርባል። ባሳለፍነው ሳምንት ማጠቃለያ ላይ ይህ አሁን በመግቢያችን ላይ እየሰማ ነው፣ ኢትዮጵያስ ኤሌፋንት ክራይስስ የተሰኘው ጥናታዊ ፊልም ኢትዮጵያ ውስጥ ለመጥፋት የተቃረቡ ዝሆኖች የተጋረጠባቸውን አደጋና የቀሩትን ጥቂት ዝሆን ዝርያዎች ለመጠበቅ የሚደረገውን እንቅስቃሴ የሚያሳይ ጥናታዊ ፊልም ተመርቋል። ይህን ጉዳይ እንዴት ወደ ፊልም ልታመጣው ቻልክ? የኢትዮጵያ ዝሆኖች ላይ የተጋረጠውን አደጋስ እንዴት ልታውቅ ቻልክ? በኢትዮጵያ የሚገኙ የዱር እንስሳት የተጋረጠባቸውን አደጋ በተለይ ለመጥፋት ስለተቃረቡ ዝሆኖች በተለያዩ ሚዲያዎች ላይ በቅርብ እከታተል ነበረ። ስለዚህ የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ፊልሙን እንድሠራ ጥያቄ ሲያቀርብልኝ ደስተኛ ነበርኩኝ። በእርግጥ የዱር አራዊት ላይ ጥናታዊ ፊልም ስሰራ የመጀመሪያ ጊዜ ነው። ስለዚህ ብዙ ዝግጅት ይጠይቅ ነበረ። አጠቃላይ ስራው ለሌሎች ጥናታዊ ፊልሞች ከምንጠቀመው ቴክኒክ እጅጉን ይለያል። ምክንያቱም ዱር ውስጥ ነው የምንሰራው። የትኛውንም አይነት ዝግጅት ብታደርጊ የምትሄድው ተፈጥሮ ጋር ስለሆነ ተፈጥሮ አዘጋጅቶ ከሚጠብቅሽ ነገር ጋር ተግባብተሽ ልትሰሪ ግድ ይላል። ከዱር አራዊት ጋር ስትሰሪ ዳይሬክት የምታደርጊው አንቺ ሳቶኝ ተፈጥሮና እንስሳቶች ናቸው። በዛው ልክ ደግሞ በጣም ጥንቃቄ ማድረግም ያስፈልጋል። ስለዚህ በግሌ ከማደርገው ጥናት በተጨማሪ ከፓርኮቹ አስተዳዳሪዎችና ጠባቂ ወታደሮች ጋር በቅርበት ህገናኝ ነበር። እንግዲህ ፊልሙ በተለያዩ የኢትዮጵያ ክፍሎች በሚገኙ አምስት ብሔራዊ ፓርኮች ውስጥ ነው የተቀረጸው። በፊልሙ ላይ እንዳየነው ነው አንዳንዶቹ ቦታዎች አስፈሪ የዱር እንስሳ ያለባቸው፣ አንዳንዶቹ ደግሞ የእርስ በርስ ግጭቶች የሚካሄዱባቸው አደገኛ ቦታዎች ናቸው። ምን ያክል ጊዜ ነው ቀረጻው የፈጀው? እነዚህ ሁኔታዎችንስ እንዴት ተቋቁማችሁ ነው ቀረጻውን ያካሄዳችሁት? ምናልባት ያጋጠማችሁ አደጋ ወይም ችግር ነበር? ልክ ነው። እጅግ በጣም ሩቅ በሆኑ ቦታዎች ውስጥ ነው ቀረጻውን ያካሄድ ነው። ምንም አይነት ማደሪያም ሆነ መጠለያ አልነበረም። ከአካባቢዎቹ ነዋሪዎች ርቀው በሚገኙ ቦታዎች ላይ ድንኳን ውስጥ ነበረ የምናድረው። ይዘን ሄድነውን ብስኩትና ቆሎ እየበላ ነው ውሃ እንጠጣለን ማታ ማታ አንዳንድ እንስሳቶች የሚያወጧቸው አስፈሪ ድምፆችም ይኖራሉ። ግን ያ ሁሉ ያሳለፍነው ጊዜ በመጨረሻ ዋጋ ኖረው። በእያንዳንዱ ፓርክ ላይ የነበረው ቀረጻ ከሰባትና ከስምንት ቀን በላይ አልፈጀም። ምክንያቱም ቶሎ ሰርተን መጨረስ የነበረብን ስራ ነበረ። አንድ ቦታ ላይ ብዙ ለመቆየት ጊዜ አልነበረንም። ለምንድነው አስቸኳይ የነበረው? ፊልሙ በአስቸኳይ ተሰርቶ በዚህ ሰዓት እንዲታይ የተፈለገበት ምክንያት አለ? ኢትዮጵያ ውስጥ በአሁኑ ሰዓት የቀሩት 1900 ዝሆኖች ብቻ ናቸው። ለዝሆን ጥርስ ተብሎ የሚደረገው ህገ ወጥ አደን፣ በየአካባቢዎቹ ያለው የህዝብ ቁጥር በፍጥነት ማደግ ጋር ተያይዞ የሚታየው የአካባቢ መራቆት፣ እንዲሁም የግል መሬት ይዞታ ማስፋፋት እንደቀጠለ ነው። የአካባቢው ነዋሪዎች በጉዳዩ ላይ ብዙ እውቀት የላቸውም። የተሻለ የእርሻ ምርት ለማግኘት ሲሉ መሬታቸውን ማስፋት ይፈልጋሉ። ለእነሱም የህልውና ጥያቄ ነው። በድንበር አካባቢ የጸጥታ ችግርም ያስነሳል። በተለይ አሁን በኮሮና ምክንያት ሁሉም ነገር ወደ ወረርሽኙ ስለተወሰደ ህገ ወጥ አዳኞች አጋጣሚውን ተጠቅመው ብዙ ዝሆኖችን ለመግደል ሙከራ እያደረጉ ነው። ስለዚህ አሁኑኑ ህብረተሰቡን ካላሳውቅንና የሆነ እርምጃ ካልተወሰደ ዛሬ የቀሩት 1900 ዝሆኖች ከአመት በኋላ ወይንም ከጥቂት ዓመታት በኋላ ምንድን የሚሆኑት ትክክለኛ ጥያቄ ነው። ነገር ግን ጥናታዊ ፊልሙ የተሰራው በእንግሊዝኛ ነውና ይህን መልእክት ማስተላለፍ የተፈለገው ለማን ነው? But when the, when the film was commissioned, um, the main target was for the international audience and የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ፊልሙን ሲያሰራ በዋናነት መልእክቱ እንዲተላለፍለት የፈለገው ለፖሊሲ አውጪዎችና ውሳኔ አስተላላፊዎች ነው። የኃላፊነት ቦታ ላይ ሆነው ለውጥ ማምጣት የሚችሉ ነገር ግን በጉዳዩ ላይ እውቀት የሌላቸው ሰዎች አሉ። ከዛ በተጨማሪ ዝሆኖችና ሌሎች የዱር እንስሳቶችን ለመጠበቅ ለሚደረገው ስራ የገንዘብ ድጋፍ ማድረግ የሚችሉ ዓለም አቀፍ የውጭ ድርጅቶች የሰው ኃይል በማሰልጠን ለጸጥታ ሥራዎች ድጋፍ በማድረግና የዱር እንስሳቱ ያሉባቸውን አካባቢዎች ለመጠበቅ የቴክኖሎጂ እገዛ በማድረግ ረገድ እንዲያግዙ እነሱንም ለማሳወቅ ነው። ጀመራ ልጇ ሞታ ነበረች። ከዛ ልጇ ፍለጋ ድጋሚ ስትመጣ ከአንድ ሳምንት በኋላ ውሳ ድጋሚ ገደሉበት። እነዚህ ባለፈው ሳምንት ነበር ስንመጣ ጥርስ ያቆርቶ ወስዳሉ ይ እንግዲህ የዱር አራዊቶቹ በሚኖሩባቸው አካባቢ በአካል ሄደህ በተለይ የኢትዮጵያ ዝሆኖች የተጋረጠባቸውን አደጋ አይተሃል የአካባቢውን ነዋሪዎችም አናግረሃል እነሱን ለማዳን የሚንቀሳቀሱ ሰዎች ጋርም በጉዳዩ ላይ ተወያይተሃልና በፊልሙ ላይ ለማሳየት እንደሞከርከው የኢትዮጵያ ዝሆኖች ላይ የተጋረጠው አደጋ ምን ያክል አሳሳቢ ነው? አደጋ ላይ የጣላቸውስ ነገር ምንድን ነው? አደጋው እጅግ በጣም አሳሳቢ ነው። የሚገርመው ነገር ኢትዮጵያ ውስጥ ያለ ማንም ሰው ሳናግር ሁሉም ኢትዮጵያ ውስጥ ዝሆን እንዳለ ይነግረኛል። ነገር ግን ምን ያክል አደጋ ውስጥ እንዳሉ ማንም አያውቅም። በሄድኩባቸው ብሔራዊ ፓርኮች በሕገ ወጥ መንገድ የተገደሉ ዝሆኖች አጽም በየቦታው ወድቆ አይቻለሁ። ሁኔታው በጣም አስደንጋጭ ነው። ለምሳሌ በአቢል የሚገኘው የዝሆኖች መጠለያ ሄደን ከቀረጽን ከሦስት ወር በኋላ ሕገ ወጥ አዳኞች በፓርኩ ጠባቂዎች ላይ ተኩስ ከፍተውባቸው ነበር። ይሄ ጉዳዩ አስጨናቂና አሳሳቢ እንደሆነ ያሳያል። ስለዚህ ይሄ ፊልም ሰዎችን በተወሰነ መልኩ ያነቃቸዋል ብዬ ተስፋ አድርጋለሁ። አዎ ዛሬ ኢትዮጵያ ውስጥ ዝሆን አለ ልንል እንችላለን። እነሱን ለመጠበቅ ምንም ካልተደረገ ግን መልሱ ኢትዮጵያ ውስጥ በአንድ ወቅት ዝሆን ነበር፣ አሁን ግን የለም ይሆናል። እንግዲህ ጊዜው የኮሮና ወረርሽኝ ጤና ስጋት የፈጠረበት እንደመሆኑ በተለመደው መልኩ ሰዎች በተሰበሰቡበት ፊልሙ አልተመረቀም። ከዛ ይልቅ ጥናታዊ ፊልሙ በዩቲዩብ አማካኝነት የተለቀቀው። ከዛ ሌላ ፊልሙ የሚታይበት ሌላ አማራጭ አለ ወይስ ሰዎች የሚያገኙት በዛ መንገድ ብቻ ነው? ልክ ነው። ኮቪድ-19 ብዙ ነገሮችን አስተጓጉሏል። እንደ ድሉ ነው በሽታው ኢትዮጵያ ውስጥ የገባው የፊልም ስራው ከተጠናቀቀ በኋላ ነው። ነገር ግን በኮሮና ምክንያት ፊልሙን ለማሳየት ምንም አይነት ዝግጅት ማድረግ አንችልም። በሌላ የዓለም አቀፍ ማሰራጫ ጣቢያ ለማሳየት ግን ሙከራ እየተደረገ ነው። ገና ንግግር ላይ ያለ ጉዳይ በመሆኑ ዝርዝሩን አሁን መናገር አልችልም። ለአሁኑ ግን በማኅበራዊ ድረገጾች አማካኝነት ሰዎች ጉዳዩን እንዲያውቁት እንዲያጋሩትና እንዲነጋገሩበት ነው ሀሳባቸው። ፊልሙ ተመልካች ጋር በስፋት ሲደርስ እንዲመጣ የምጠብቁት ለውጥ ወይም እንዲያሳካ የታቀደው ግብ ምንድን ነው? አሁን ፊልሙ በይፋ ተለቋል። ስለዚህ በተለየ ውሳኔ ሰጪ ቦታ ላይ የሚገኙ ሰዎች ፊልሙን አይተውት የጉዳዩን አሳሳቢነት ይረዳሉ፣ መደረግ ባለባቸው ጉዳዮችም ላይ ይወያያሉ ብዬ ተስፋ አደርጋለሁ። የዓለም አቀፍ ተቋማትም ችግሩን አይተው የገንዘብ ድጋፍ ያደርጋሉ ብዬ አስባለሁ። በእርግጥ ኮሮና ብዙ ነገሮች ላይ ተጽዕኖ እያሳደረ ነው፣ ግን ይህም ጉዳይ አሳሳቢ ስለሆነ ቅድሚያ ከሚሰጣቸው ጉዳዮች ጎን ለጎን ለዚህም የሚውል ገቢ በቅርቡ ማሰባሰብ ይችላል ብዬ ጠብቃለሁ። አንቷን እንግዲህ ሰዓታችን ስላለቀ ልንሰነባበት ነው፣ ግን ጊዜህን ሰጥተህ ለመጥፋት የተቃረቡትን የኢትዮጵያ ዝሆኖች ጉዳይ የሚዳስሰውን ጥናታዊ ፊልምህን ስላስተዋወቅክን በተለይ ደግሞ ዝሆኖቹንና ሌሎች የዱር እንስሳትን ለአደጋ እያጋለጡ ባሉ ጉዳዮች ዙሪያ ሀሳብህን ስላካፈልክን በአድማጮች ስም በጣም አመሰግናለሁ። እኔም እንግዳ አድርጋችሁ ስለጋብዛችሁኝ በጣም አመሰግናለሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ